በትግራይ ክልል ፖለቲካዊ እንቅስቃሴዎቻችን በመንግስታዊ አካላት እየተደናቀፉብን ነው ሲሉ የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች ከሰሱ። ከትናንት በስቲያ በፖሊስ ታስረው መለቀቃቸውን የተናገሩት የአረና ሊቀመንበርና የሕዝብ ግንኙነት ኃላፊ ናቸው። የትግራይ ጸጥታና አስተዳደር ቢሮ በበኩሉ የክልሉ የጸጥታ አካላት ሁሉንም በፍትሐዊነት እያገለገልኩ ነው ብሏል። የአርና አመራሮቹ እንቅስቃሴ ያጠራጠራቸው ሰዎች ለጸጥታ አካላት ባደረጉት ጥቆማ ፖሊስ ይዞ ወደ ማረፊያ ቦታ ወስዶ አስፈላጊ ያሏቸውን ጥያቄዎች ጠይቆ ሸኝቷቸዋል ሲሉ የክልሉ የጸጥታና የአስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ አፍታይ መለስ የተናገሩትን አክሎ የመቀሌው ዘጋቢያችን ሞልጌታ አጽብሀ ተከታዩን አድርሶናል። የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በፖለቲካ እንቅስቃሴያቸው ያጋጥመናል ስላሉት እንቅፋት በዛሬው ዕለት ጋዜጣዊ መግለጫ ሰጥተዋል። የአረና ሊቀመንበር አቶ አብርሃ ደስታ በትግራይ ክልል የፓርቲያቸው አባላት በሚንቀሳቀሱበት ጊዜ በመንግስት የጸጥታ ኃይሎች እንደሚንገላቱ ገልጸዋል። ከትናንት በስቲያ በመቀለ ከተማ የፓርቲው ሊቀመንበርና የህዝብ ግንኙነት ኃላፊው አብረው በእግር መንገድ ላይ ሲሄዱ በጸጥታ ኃይሎች ተይዘው መታሰራቸው ማሳያ ነው ብለዋል። ለምሳሌ እኔ የአረና ፓርቲ ሊቀመንበር ነኝ። አቶ አምዶም ገብረ ስላሴም የህዝብ ግንኙነት ኃላፊ ነው። ነገር ግን ወክ እያደረግን እያለን በትግራይ ልዩ ኃይል ፖሊስ ታስረን አምዶም ተደብድቧል። ዛቻና ማስፈራሪያ ደርሶብናል። ለተወሰኑ ሰዓታትም ታስረን ፈተውናል። የፖለቲካ እንቅስቃሴያቸው ለማደናቀፍ ተመሳሳይ ተግባር በተደጋጋሚ በፓርቲው አባላት ላይ እንደሚፈጸም አቶ አብርሃ ገልጸዋል። እንዲሁም በሌሎች የኢትዮጵያ አካባቢዎች ታስረው የነበሩት ሲፈቱ፣ በትግራይ ግን የፓርቲው አባላት በመሆናቸው ብቻ የታሰሩት እንዲፈቱ ብንጠይቅም እስካሁን አልተፈቱም ብለዋል። የአረና እስረኞች አሁን እስካሁን ድረስ ታስረው ያሉ ምንም አይነት ወንጀል ሳይሰሩ በፖለቲካ አመለካከታቸው ምክንያት የታሰሩ ናቸው። ከመታሰራቸው በፊትም የምርጫ ተወዳዳሪ ነበሩ። ቀስቀሳ ሲያደርጉ ነው የታሰሩት። ወንጀል ሰርተው ነው የታሰሩ ብለውናል። ወንጀል ሰርተው አይደለም የታሰሩ። መጀመሪያ የፖለቲካ እስረኛ በህወሓት ታሪክ የፖለቲካ እስረኛ ሲታሰር፣ የፖለቲካ እስረኛ ነህ ተብሎ አይደለም የሚታሰረው። ሌላ ወንጀል ነው ወንጀል ሰርተሃል ተብሎ፣ በሐሰተኛ ምስክር፣ በሀሰት ችሎት ነው የሚፈረድበት። ይሄ እናውቃለን። ብዙ ጊዜ በዛ ሂደት ብዙ ሰዎች በ27 ዓመት ብዙ ሰዎች ታስረው መጨረሻ አሁን ኢህአደግ ከአቅሙ በላይ ሲሆን በህዝባዊ ዓመፅ ሲጨነቅ ለመፍታት ተገድዷል። ትግራይ ክልል ግን አሁንም ድረስ አልተፈታም። ምክንያቱም ህወሀት በስልጣን ላይ ስላለ ማለት ነው። የትግራይ ዴሞክራሲያዊ ትብብር ፓርቲ የስራ አስፈጻሚ አባል አቶ ሙሉ ብርሃን ኃይለ በበኩላቸው የፓርቲያቸው አባላት አካላዊ ጥቃትም እየደረሰባቸው እንዲሁም እንዲገለሉ በማድረግ እንዲሸማቀቁና ስጋት እንዲያደርባቸው እየተደረገ መሆኑ ይገልጻሉ። እነዚህ ችግሮች እየተፈጠሩ ባሉበት ጊዜ ምርጫ እናደርጋለን ማለት ብቻህን ተወዳድረህ አንደኛ እንደ መውጣት ነው ሲሉ ገልጸውታል። ምርጫ የሚደረግ ከሆነ መድረኩ እኩል ለሁላችን ሊከፈት ይገባል። አባሎቻችን እየተሸማቀቁብን ነው፣ እየተመቱብን ነው፣ እስከ መግደል ሙከራ እየደረሰባቸው ነው። በጣም ጠባብ ነው። ስለዚህ እንደዚህ ተብሎስ ምን አይነት ምርጫ ሊደረግ ነው? ስለዚህ አሁንም ህወሓት ኢህአዴግ ማድረግ ያለበት የራሱ አባሎች፣ ካድሬዎች አሉት፣ እነሱ ህገ መንግስት እንዲያከብሩ ይንገራቸው። መጀመሪያ በህግ ያክብሩ፣ ህግ የሚከበር። እኛ የመደራጀት የመሰብሰብ አላማችን ከህዝብ ጋር ቀርበን ለመ የመነጋገር እድል ሊሰጠን ይገባል። ካልሆነ ግን እየተሸማቀቅን እንደፈለግ መውጣት መግባት አቅቶን በምን አይነት ምርጫ ሊደረግ ነው? ስለዚህ እኛ ብዙ መዘርዘር አንችልም። ስንንቀሳቀስ ብዙ የመለመልናቸው አባላች አሉ። እነዚህ አባላቶች ስልክ መደወል እስከ መፍራት ድረስ ደረሱ። ስልክ ደውለ ለማናገር እኛ ሽብር አይደለም ወይም ሌላ አትናለን። እኛ ራሴ የከፈለው ዋጋ ለዲሞክራሲና ና ለፍትን ዋጋ የከፈለ የትግራይ ህዝብ ተገለዋል ነው እያልን ያለ ነው። እየተጠቃን ያለ ነው እያልን ያለ ነው። የትግራይ ሕዝብ በምን ነገር አልተጠቀመም ነው እያለ ያለው። ብዙ ችግር አለ የትግራይ ውስጥ ለክሱ የትግራይ ክልል ጸጥታና አስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ ሀፍታይ መለስ በሰጡት መልስ የክልሉ ጸጥታ ኃይል የትግራይ ሰላም የሚጠብቅና ሁሉንም በእኩልነት የሚያገለግል ነው ብለዋል። ጸጥታ አካላት ሁሉም የክልሉ ነዋሪዎች እና በክልሉ የሚንቀሳቀሱ አካላትን በስራዊ መንገድ ማስተናገድ አለብን ብለው ያምናሉ። በተግባርም እንደዛ ነው የሚሰሩት። የቀረበው ነገር መሰረታዊ ስና አውሸት ነው። አቶ አብርሃ እና አቶ አምዶም ከትናንት በስቲያ የታሰሩበት ምክንያት አቶ ሀፍታይ አብራርቷል አሁን ያልካቸው ሰዎች በፀጥታ አካላት ሳይሆን የተያዙ ህብረተሰቡ አጠራጣሪ እንቅስቃሴ እያደረጉ እንደነበረ ጥቆማ ቀረበ ለፀጥታ አካላት። የፀጥታ አካላቱም በቀረበላቸው ጥቆማ መሰረት ምን አይነት እንቅስቃሴ እያደረጉ እንደነበረ ለማጣራት ለተወሰነ ጊዜ ማቆያ ሄደው ነበረ። ከዛ በኋላ ደግሞ በሰዓቱ ወደ ቤታቸው ተለቀዋል። ምንም አካልም በተለያየ መንገድ ለሞራልን የሚጎዳ ነገር ያቀረበ ደግሞ መስተካከል አለበት። ፖለቲካ ጨዋታ ስለታሰሩ የአረና አባላትም በሰጡት መልስ በክልሉ ወንጀል የሰሩ የማንኛውም ፓርቲ አባል በህግ ይዳኛሉ ብለዋል። ህግ በማስከበር ሂደትም ስርዓትን ተከትለን ነው የምንጓዘው ብለዋል። በሌላ ዜናም የአረና ትግራይ ና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በቀጣይ አንድ ውህድ ፓርቲ ለመሆን እየተዘጋጁ መሆናቸው ና በቅርብ ጊዜም ጉባኤ ጠርተው ተግባራዊ እንደሚያደርጉት አሳውቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም No way